የአድማጮች ማህደር። ጤና ይስጥልን። ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች፣ እንደምንሰነበታችሁ። ዘውትር ለምትልኩልን አስተያየትና ጥቆማ በቅድሚያ እናመሰግናለን። በዚህ ሳምንት በቴሌግራም ኢሜይልና ፌስቡክ ሜሴንጀር ከደረሱን መልእክቶቻችሁ የተወሰኑትን አየር ላይ እናውላለን። ለጥሩ የፈጠንክ ለክፋት የዘገየ ሁን በሚል የብዕር ስም የጻፉልና አድማጫችን፣ በጣም ነው የምከታተላችሁ የነበረው። እንዲህ ዘመኑ ሳይሰለጥን ገጠራማው ቦታ ሆኜ በራዲዮ እከታተል ነበር። አሁን ደግሞ በፌስቡክና በቴሌግራም እየተከታተልኳችሁ እገኛለሁ። ሰላማችሁ ይብዛልኝ። በተለይ ነጋሽ መሐመድ ስወድህ ወደር የለኝም ይላል አስተያየታቸው። ዲደብሊዎች እውነትን በመዘገብ ተወዳዳሪ የላቸውም። እናንተን ስሰማ መንፈሴ ይታደሳል፣ ያሉን አስተያየት ሰጪ አክለው የላኩት መልእክት እንዲህ ይላል። የምጽፈው ከጅማ ዞን ጌራ ወረዳ ሲሆን ህዝብ ጌራ ወረዳ ላይ ስቃይ ውስጥ ነው። በተለይ ዋንጃ ቀርሳ የአማራ ተወላጅ ስለሚበዛ ፋኖ የናንተ ነው በማለት ህዝቡን ከአቅም በላይ እያሰቃዩት ነው። አንዲት ትንሽ መንደር ላይ ብቻ ለመከላከያ እየተባለ ገንዘብ እንደሚጠየቅ የገለጹት እኚሁ ጸሐፊ፣ አቅም የሌለው ይደበደባል ወይም በግዳጅ ለመከላከያ አንድ ልጅ መስጠት ይጠበቅበታል ይላሉ። አክለውም የት እንግባ? ጅማ ዞን ጌራ ወረዳ መንግስት አለ ማለት ይከብዳል በተለይ ቀበሌዎች ላይ በማለት በምሬት ሀሳባቸውን ገልጸዋል። ሚዲያ ላይ ጩኸት ሲበዛ ማን ነው የጠቆመው እየተባለ ሌላ ችግር ሆኖብናልም ብለዋል ጸሐፊው። ሌላ ስማቸውን ያልገለጹ የወግዲ ወረዳ አስተያየት ሰጭም ተመሳሳይ መልእክት ልከውልናል። እሳቸውም ሕዝቡ በግዴታ እየታፈነ ወደ መከላከያ እየገባ ነው ይላሉ። ይህ ጉዳይ እውነት ከመንግስት ተልእኮ አለው ወይስ ዝም ተብሎ የተሰራ ስራ ነው ሲሉ ያላቸውን ጥርጣሬ ገልጸዋል። ውድ አድማጫችን ሚያዚያ 22 ቀን 2017 ዓም የኢፌድሪ መከላከያ ሰራዊት ባወጣው መግለጫ መሰረት መስፈርቱን ያሟሉ ወጣቶችን ብቻ እንደሚመለመል አስታውቋል። የጦር መሳሪያ ጨምሮ በተሳሳተ አቅጣጫ ገቢ ለማሰባሰብ እንደሚሞከርም ጠቅሶ ሰራዊቱን ያለ ስሙ ስም መስጠት መቆም አለበት ሲል አስጠንቅቋል። መሐመድ ሰይድ ከደቡብ ወሎ ከላላ ወረዳ የላኩት አስተያየት ደግሞ እንዲህ ይላል እንደተለመደው የህዝብ ማጓጓዣ በአሁኑ ሰዓት በጣም አስቸጋሪ ሁኔታ ላይ ነው። ባለሀብቶቹ በህዝቡ ላይ ያለአግባብ በሚያደርጉት የገንዘብ ክፍያ ህዝቡ በጣም ተማሯል። ጠያቂም አካል የለም። ያሉትም ትራፊኮች ከባለሀብቶቹ ጋር እየተደራደሩ ለህብረተሰቡ ምንም አይነት አገልግሎት አይሰጡም። እናም ውድ ዲደብሊዎች ለሚመለከተው አካል መልክቱን አድርሱልን። የዘውትር አድማጫችሁ መሐመድ ሰይድ ከደቡብ ወሎ ከላላ ወረዳ ብለዋል። ውድ አድማጫችን፣ ዶችቨለ ሰሞኑን ያነጋገራቸው ሌሎች የክልሉ ነዋሪዎችም አንዳንድ አካባቢዎች የሚደረገው ቁጥጥር የጠበቀ ባለመሆኑ የህዝብ ተሽከርካሪ ባለንብረቶች ከታሪፍ በላይ ያስከፈሏቸው መሆኑን ተናግረዋል። ጉዳዩን በተመለከተ ዶችቨለ ያነጋገራቸው የክልሉ የሎጂስቲክና የትራንስፖርት ባለስልጣን ኃላፊ ችግሩ መኖሩን አምነው የቁጥጥር ስራው እንደሚጠናከር ተናግረዋል። የዘውትር ደንበኛችን ፋሲል ሲራ ከአዲስ አበባ በቅርቡ አምኒስቲ ኢንተርናሽናል በኢትዮጵያ ከተማ ልማት ላይ ያወጣው መግለጫ ላይ ተመርኩዘው ነው ተከታዩን አስተያየት የሰጡት። ይህ ሰውን ለረዥም ጊዜ ሲኖርበት ከነበረው ቀዬ ያለ በቂ ምክክርና ካሳ ያፈናቀለ ፕሮጀክት እንዲሁም ሲወርድ ሲዋረድ የመጣውን ማህበራዊ ትስስር ያለምንም ርኅራኄ እየበጣጠሰ በከተማ ነዋሪዎቹ ዘንድ ጥርጣሬ፣ ስጋትና ፍርሃት ፈጥሯል ሲሉ ፋሲል ይቀጥላሉ። በእልፍ የንግድ ድርጅቶችና መኖሪያ ቤቶች መፍረስ ምክንያት ድህነት፣ ስራ አጥነት፣ ኪሳራና አለመተማመን እየዘራ ያለ ፕሮጀክት ነው። ያውም በኑሮ ውድነት ምክንያት በሀገሪቷ መኖር ከባድ በሆነበት በዚህ ጊዜ፣ እንዲሁም ከወቅታዊ ሁኔታ አንጻር ከአዲስ አበባ ወደ የትኛውም ክልል እንደ ልብ ተንቀሳቅሶ መስራት አዳጋች በሆነበት ወቅት መንግስት ጠዋት ማታ በዚህ ከተማውን ሰው አልባ አድርጎ የሳይክል መንጃ ዛፍ ውሃና አብለጭላጭ መብራት ላይ ያተኮረ ፕሮጀክት ላይ ሙልጭጭ ማለቱ ትርጉሙ ምን ይሆን ሲሉ ፋሲል ይጠይቃሉ። አድማጮች አምነስቲ ኢንተርናሽናል በኢትዮጵያ ለከተማ ልማት ሲባል የሚካሄደው የሰዎች መፈናቀል እንዲቆም መግለጫ ያወጣው ከሁለት ሳምንታት በፊት ነበረ። ይህንንም ዶቸቨለ ዘግቧል። ድርጅቱ ያነጋገራቸው 47 ነዋሪዎች ባለስልጣናት ቤት ለቤት እየሄዱ ማስጠንቀቂያ በሰጧቸው ከ24 እስከ 72 ሰዓታት በሚደርስ ጊዜ ውስጥ ቤታቸው መፍረሱን ለአምነስቲ ተናግረው ነበር። በጅቡቲ የመኖሪያ ፍቃድ የሌላቸው ኢትዮጵያውያንን በተመለከተ መዘገባችን ይታወሳል። መሐመድ ከዚያው ከጅቡቲ እኔም የጉዳዩ አንዱ አካል ነኝ በማለት ተከታዩ ማለት ወደዋል። ዲደብሊዎች በቅድሚያ እናንተን ከልብ አመሰግናለሁ። ለጉዳዩም የበለጠ ትኩረት እንደምትሰጡት ተስፋ አደርጋለሁ። በመቀጠል እኔ በጅቡቲ 29 ዓመት የኖርኩ ሲሆን በዚህ ጊዜም ስምንት ልጆችን አፍርቻለሁ። አምስት ልጆችንም እያስተማርኩ እገኛለሁ። ቋሚ ስራ የለኝም። በግንባታ ስራ ላይ ተሰማርቼ በማገኘው ገንዘብ ነው የምተዳደረው። ከምን ጀምሬ ምን ላይ እንደምቋጨው አላውቅም፣ ብቻ በጣም አሳሳቢ ሁኔታ ላይ ነን። የመንግስት ያለህ የህግ ያለህ እንኳን ሀገር ለቆ ለመውጣት ከቤት ኪራይም ለመውጣት ሶስትና አራት ወራት የዝግጅት ጊዜ ያስፈልጋልና ቀን እንዲጨመርልን ድምፅ ሁኑን በማለት ይጠይቃሉ። የዘውትር ደንበኛችን መቶ አለቃው ቤ ታሪኩ ጥያቄ ያላቸው ይህም ባልፎር የሚባለው ስምምነት ምንም በተመለከተ የተደረገ ስምምነት ነበር፣ ከዚያስ በኋላ ስምምነቱ ከመንደረሰ ሲሉ ጠይቋል። መቶ አለቃው ቤ የባልፎር መግለጫ እንደ ጉርጉሪስ አቆጣጠር ህዳር 2 ቀን 1917 በብሪታንያ የውጭ ጉዳይ ሚኒስትር አርተር ጀምስ ባርፎር የተጻፈ ደብዳቤ ነው። መግለጫውም የተሰየመው በኚሁ ሰው ስም ነው። ይህም ደብዳቤ በመላው ዓለም ያሉ አይሁዳውያን ሲስቴም ውስጥ ሀገር ቤት ወይም ብሔራዊ ቤት እንዲኖራቸው የሚደግፍ ነው። ይህ መግለጫ በእስራኤላውያንና በፍልስጤማውያን መካከል ለነበረው ግጭት ብዙ መዘዝ ያስከተለ ሲሆን ብዙ ጊዜ የእስራኤል መንግስት ምስረታ መነሻ ተደርጎም ይወሰዳል። ይህ በመጀመሪያው የዓለም ጦርነት ወቅት የወጣው መግለጫ በተለያዩ ወገኖች የተለያዩ ትርጓሜ ይሰጠዋል። መቶ አለቃው ቢ ጥያቄው እንደተመለሰሉ ተስፋ እናደርጋለን። አድማጮች፣ እንደተለመደው መቶ አለቃው ቢ በዚህ ሳምንትም በተደጋጋሚ ብዕራቸውን አንስተው ጽፈውልናል። ሰዎች ምን ይላሉ ሲሉ የጻፉትን እናሰማችሁ። በጊዜ ምክንያት መቶ አለቃው ቢ መልክቱን ለማሳጠር ተገደናል። ሰው መጥፎም ይሁን ደግ ብቻ ሰው ለሰው መድኃኒቱ ነው። ደስታም ሆነ ሐዘን ያለ ሰው አይደምቅም። ሀብታምም ሆነ የኔ ቢጤ መናጢ ድሃ እርስ በርሳቸው ተመጋጋቢ ናቸው። ድሃ ጠፍቶ ሀብታም ብቻውን ሊኖር አይችልም። በዓለም ላይ ያሉ ሰዎች በሙሉ ሀብታም ወይም ድሃ ቢሆን ኖሮ ሕይወት የዘመን ጉሮን ነው እንጂ ጣፋጭና ውብ ልትሆን አትችልም። ከነ አባባሉ ሀብታም በሀብቱ ድሃ በጉልበቱ የምትለው የቆየች አባባል ድሃና ሀብታም ተደጋጋፊ መሆናቸውን የሚያሳይ ነው። አሁን በሀገራችን የማየው ሁኔታ ግን ድሃን አጥፍቶ ሀብታምን ብቻ ይዞ ለመጓዝ መንግስት ፖሊሲ የቀረጸ ይመስላል። መንግስት ድህነትን ማጥፋት ሳይሆን ድሃን ከምድረ ገጽ ለማጥፋት ቆርጦ የተነሳ ይመስላል። የዚህ የድሃ እንባ የማታ ማታ ለአስለቃሾች ጥሩ ላይሆን ይችላል የሚሉት መቶ አለቃው ቤ ካለፉት ታሪኮቻችን ለምን እንዳልተማረን አይገባኝም። ለጊዜው እንጂ ውሎ ሲያድር ደጋፊ መስል የነበረው ሁሉ እንደ ጲላጦስ ከደሞ ንጹሕ ነኝ ማለቱ አይቀሬ ነው። በእርግጥ ሰው ሲበዛ አስቸጋሪ ነው። ደግ ነገርን ገፍቶ መጥፎ ነገርን የውቱ አካል አድርጎ ተላምዶና ተዛምዶ ይኖራል። ሰው ማለት ሌላ ትርጉም ካልተሰጠው በቀር በኔ ያተረጓጎም ይህ ነው። ያ ባይሆንም አኖሩ የተሻለ የስርዓት ለውጥ አመጣለሁ ብሎ የተሻለውን ቀብሮ ከመጥፎ ጋር መኖርን አይላመድም ነበር። እስኪ ለመሆኑ ከ1983 ዓ ም በፊትና በኋላ ያለውን የአኗኗሯችንን ሁኔታ አይተን የትኛው የተሻለ ነበር ብለን ፍርድ እንስጥ። ፍርዱን ለናንተ እንካቸው ብያለው። አብዛኛው የአገሬ ሰው በልቶ ጠጥቶ አምሮ ተውቦና ተፈቃቅሮ የሚኖርበትን ዘመን ላይመለስ ቀብሮ ዛሬ ከመቃብር ላይ ቆሞ ሙሾ ያወርዳል። ከፊሉ በዘረኝነት ሕሊናውን ስቶ ያብዳል። ከሁሉም እብደት በላይ የዘረኝነት እብደት የከፋ ነው። ፈዋሽ መድኃኒት አይገኝለትም። እግዚአብሔር ሆይ በክፋት ተሰቃይትን ከመሞት ጠብቀን። የዛሬው መልእክቴ ነው ብሏል የሐረሩ ደንበኛችን መቶ አለቃ ውቤ። Sime, ai tăcăs, iar un astet ሰላም ሰላም ውድ አዘጋጆች በያላችሁበት ክብረቱን ይስጥልኝ እያልኩኝ፣ በመቀጠል በአማራ ክልል ውስጥ ለሚሰማውና ለሚታየው ችግር ተጠያቂው ማን ነው ሲሉ ይጀምራሉ። አሁን ላይ ችግሮቹ እየሰፉ በመሄዳቸው ማህበረሰቡ ከቦታ ቦታ ተንቀሳቅሶ ስራ መስራትና ገበያ ለመገበያየት አስቸጋሪ ሆኖበታል። ማህበረሰቡ እንኳን ከቦታ ቦታ ለመንቀሳቀስ ይቅርና በተወለደበት ቀየው ተረጋግቶ ለመኖር ከብዶታል። ለዚህ ሁሉ ችግር እኛም ጭምር በተለያዩ ሚዲያዎች በወጣ ላይ ትልቅ ስራ ይሰራ፣ አለበለዚያ ይችን ሀገርና ለፍቶ አዳሪውን ሕዝብ ትልቅ ዋጋ ያስከፍላታል እያለን ብንጮህም ለጮታችን ሰሚ ጠፍቶ ይኸው ዛሬ ላይ ለሚታየው የሕዝቦች አለመረጋጋት በመማር ማስተማሩም ጭምር አማራን ወደ አላስፈላጊ ቅርቃር ውስጥ እያስገባት ይገኛል። በተለይ አሁን ላይ ለሚታየው የአጋች ታጋች ድራማ እየተተወነ ያለው በማንም ሳይሆን በራሱ በገዛ ልጆቹና ከላይ በጠቀስኳቸው አካሎችና በአይ ተያይዞ ባዮቻቸው መሆኑን መዘንጋት ያለብን አይመስለኝም። በዚህ ላይ የተማረ የተባለው አካል ለችግሮቹ የመፍትሄ አካል መሆን ሲገባው በሚከሰቱና ሌሎች ክስተቶችም እንዲቀጣጠሉ ነዳጅ ከማርከፍከፍ ውጪ ምንም የፈየዱት ነገር የለም ሲሉ ጸሐፊው ቀጥሏል። በጥቂት ወዳደሮችና በህዝባቸው ሰቆቃ ጮቤ ለሚረግጡትና ሀገራቸውና ህዝባቸውን በካዶ ኃይሎች ከዚህ የከፋ ችግር እንዳይከሰት ከታሰበ የሀገር ሽማግሌዎች፣ የሃይማኖት አባቶች ከፖለቲካ ወገንተኝነት ውጡና የታሪክ ተወቃሽ ከመሆን የየበኩላችሁን ኃላፊነት ለመወጣት ጥረት አድርጉ። ሰፊው የአማራ ህዝብ አሁን በሚታየው መንገጫገጭ በዚች አንድ ዓመት ውስጥ ከችግር ነጻ እናወጣለን በሚሉ በራሱ ልጆች እንኳን ነጻ ሊወጣ ነጻ እየቀረ ነውና ልብ ያለው ልብ ይበል። አማራን ነጻ እናወጣለን ከተባለ ማንን ይዘህ ነው ማንን ነጻ የምታወጠው? አንዱ ቲክቶከር ብድግ ብሎ በፈበረከው ውሸት እየተነዳን ራሳችንና ህዝባችንን ከማደናገር እንቆጠብ። በአሁኑ ሰዓት በአማራ ክልል እናቶች እህል አስፈጭተው ወደ ቤት መሄድ አይችሉም። ምክንያቱም ዱቄቱ ን ጫካ በመሸገ ወጣት ስለሚቀሙ ነው። ይህ ብቻ አይደለም። እናቶች እንጀራ ወይም ቂጣ ጋግረው ለልጆቻቸው ማቅመስ የሚችሉበት ሁኔታ ላይ አይደሉም። ይህን ስጽፍላችሁ ብዙ ከማያቸው ነገሮች ተነስቼ ነው። ከላይ ከላይ ጠቃቅሼ ላኩላችሁ እንጂ ጠለቅ ብሎ ለሚታየው ነገር ሆዴ ይፍጀው ከማለት ውጪ ሌላ የምለው ነገር የለም። በተረፈ አገራችንንና ሕዝባችንን ፈጣሪ በቸርነቱ ይጠብቅልን። ስሜ አይጠቀስ ካለሁበት ብሏል ጸሐፊው። እንግዲህ አድማጮች ለዛሬ ተራ የደረሳቸው አስተያየቶቻችሁ እስካሁኑ ነበሩ። ጻፉልን ወይም ደውሉልን። ልደት አበበ ነኝ። መልካም ሳምንት።